ባለፈው ሳምንት በጎንደር ከተማ በተቀሰቀሰው ቀውስና ብጥብጥ በርካታ የንግድ ድርጅቶች መውደማቸውን መንግሥትና የከተማው ነዋሪዎች ገልጠዋል። በርካታ ሆቴሎችን ጨምሮ ትክክለኛ መጠኑ ለጊዜው ያልታወቀ ንብረት እንደወደመና እንደተዘረፈ ንብረታችን ወደመብን የሚሉ ግለሰቦች ይናገራሉ። አቶ ተስፋይ በላይ የተባሉ የማህበረ ሰላም ሆቴል ባለቤት ሆቴላቸው መውደሙንና በውስጡ የነበሩ ንብረት መዘረፉን የመኖሪያ ቤታቸውን በተመሳሳይ በኃይል ተሰብሮ ንብረታቸው ሙሉ በሙሉ መዘረፉን ይናገራሉ። የቤተሰባቸውን አባላት የሚያሳርፉበት መጠለያ ማጣታቸውንም አመልክተዋል። ወይዘሮ ሸዊት አባዲ የተባሉ በሶስት ፈረቃ 115 ሰራተኞችን ቀጥሮ ይሰራ የነበረ ሆቴል ባለቤት በበኩላቸው የሆቴል ቤታቸውን መስተዋት መስተባበሩንና በንብረት ላይም ጉዳት መድረሱን ይናገራሉ። በሌላ በኩል በቅርቡ የአዲስ አበባው ዘጋቢያችን መለስካቸው አምሃ ያነጋገራቸው የወልቃይት የአማራ የማንነት ጥያቄ ኮሚቴ ዋና ጸሐፊ አቶ አደራጀው ዋኜ በጎንደር ከተማ ንብረታቸው የወደመባቸው የትግራይ ተወላጆች መሆናቸውንና በወልቃይት የማንነት ጥያቄ ላይም እንቅፋት የፈጠሩ ናቸው ማለታቸው ተዘግቧል። አንዳንዶች ለገዢው ፓርቲ የሚሰልሉ ናቸውም ብለዋል። ንብረት እንደወደመባቸው ካስታወቁት ወገኖች በመካከል የአሜሪካ ድምፅ ያነጋገራቸው ሁለቱ ግን ፈጽሞ ሲሉ ያስተባብላሉ። የትግርኛው ክፍል ባልደረባችን ገብረ ገብረ መድን ነው ወደ ጎንደርና ሁመራ ስልክ ደውሎ ወይዘሮ ሸዊትንና አቶ ተስፋይን ያነጋገረው። ታወቀ አባት ይባላል ከጎንደር አጤ በከፋ ሆቴል ባለቤት በግርግሩ ምክንያት የሆቴሉን መስታወት እንዳለ የመመታት እድና የደረሰብን ጉዳት አለ በአምስት ጠዋት ላይ ስምንት ሰዓት ላይ ከቀኑ እንዲህ አይነት ችግር ደርሷል። መሰባበር ብቻ ነው ወይስ ንብረት ተዘርፏል? ሌሎች ጋ ንብረት ዘርፍ ያለን የሚለው እንደ እኔ ግን፣ እኔ ላይ የደረሰው የመስታወት መመታት ነው። የሬስቶራንቱም እንዳለ የሆቴሉ መስታወት ተመቷል። ወደ ሁለተኛው እንግዳ ይቀጥል። ስሙንና የደረሰበትን ጉዳት እና እንዲሁም የሆቴል ሱም ሴኔ በላይ ይባላለው ቀበሌ አስራ ስምንት ነዋሪ ነኝ። የሆቴል ስም ደግሞ ማረሳላ ሆቴል ነው የሚባለው። የደረሰበት ጉዳት ምንድን ነው? በሆቴሉ በሆቴሉ የደረሰበት ጉዳት ዘረፋና፣ በሆቴሉ ላይ በግድግዳው፣ በመስታወቱ፣ በግቡ መስበር ባለ ንብረት ጠቅላላ እንዳለ ነው የተዘረፈ ሀምሌ አምስት ጀምረው እስከ ሀምሌ ስድስት ሙሉ ቀን እየተመላለሱ የሆቴሌን በሩና ሞሩና መስዋዕት ሰብረው ንብረቱ በሙሉ እንዳለ ዘርፈው እንደገና መኖሪያ ቤቴን ህደው በሩን ሰብረው ያለ ንብረት የልጆቼና የራሴ አልጋ እንዳለ በሙሉ አንሶላ፣ የወንድር ልብስ እንደ ሆቴሉ ጠቅላላ፣ አንድ ማንካ፣ አንድ ጥያር፣ የልጆች ልብስ አረብ፣ የጫማም አልቀረም ከቤት። በጣም አሳዛኝ ነው። እንደ ዜጋ ሰውም አላዩንም። ጭካኔ በጣም የሚያሳዝን ነው። የተዘረፉ ንብረቶችን እስኪ የተዘረፈው ንብረት አልጋ በሙሉ በሙሉ እንዳለ እስከ ሰራተኞች ጋር ሰላሳ ስምንት ቴሌቪዥን፣ አስራ አንድ ቴሌቪዥን፣ ጀነሬተር፣ ትልቅ ጀነሬተር ነው። ዲናሞ ወስደውታል። ትልቅ ነው ዲናሞም፣ ያንን ግን አልቻሉትም። እዛ ግን መቸማ በላሽ ተውታል። ሞተሩም የግብ በር ነቅለው ወስደውታል። ጠቅላላ የብልሰት ማምረቻ የሆቴል የሰራሁለት እንደገና መኖሪያ የሰራሁለትን ሌላ ስራም ሊሰራለት እየጠበቅኩ እያለሁ ተንዲኖም ነበረ፣ ዘርፈውታል በሙሉ ንብረቱ ተነቅሎ። የተንዲኖ ማምረቻም ነቅሎ ወስደውታል፣ ንብረቱ በሙሉ የዳቦ ማሽንም ነበረኝ ወስደውታል። ወደ አስራ አንድ ፍሪጅ ጠቅላላ አቃጥለውታል። የተሰበረና የተዘረፈ በሙሉ ከቤት አላስቀሩም። አንድ ነገር አላስቀሩም። በሙሉ ብርድ ልብሶች፣ ንብረት አለ የተባለ አንዲት ነገር የለም። ከቤት የመኖሪያዬ ደግሞ ቦፌ፣ ሳሎን፣ የሳሎን ወንበር፣ የልጆች አልጋ በሙሉ የእንግዳው የምናምኑ ከአስራ አንድ በላይ አልጋ በሙሉ ዘርፈውታል። ከነብርድ ልብስ ባለቤቴ ልብስ በሙሉ እዚህ ልካችን የምንለው ሰው የነበረ ወርቅ የባለቤቴም ዘርፈውታል። ሬዲዮም ነበረ ዘርፈውታል። ካሜራም ነበረ ትንሽ የቤቴ ዘርፈውታል። ምንም ነገር የቀረ የለም በሙሉ ነው የተዘረፈ። በጣም የማሳዝን ነገር ነው። አቶ ተስፋዬ፣ የወደመው ንብረት በገንዘብ ሲተመን መጠኑ ይታወቃል? ስንት አመት ያፈራኋት ንብረት እንደ አድርጌ ልወቀው? እኔ አሁን ላውቀው አይችልም። እየመዘገቡት ነው ያሉ እነሱ። ባለቤቴም ሁሉ ስለምታውቀውም የማታውቀውም አለ የመኪና አውቃ የተለያየ ብዙ ነገር ስላለ የማታውቀው አለ የተዘረፈ ምንም ነገር የቀረ ነገር ስለሌለ እኔ እንዴት አድርጌ ልወቀው ሆቴሉስ መቼ ነው የተሰራውስ በምን ያህል ገንዘብ ለሆቴሉ ብቻ ከስምንት ሚሊዮን በላይ ሸዊት ወደ አንቺ ልምጣ። የአንቺ ሆቴል መቼ ነው የተሰራው? የተሰራው ሁለት ሺህ ዓመተ ምህረት ነው ስራ የጀመረው እዛ። በኋላም መስፋፊያ ምንም ስላደረግንበት አሁን በአጠቃላይ ወጪን ማወቅ አልችልም። ስንት አልጋለሁ? ሀያ አራት አልጋለሁ። ሌሎች ንብረቶቻቸው የወደሙባቸው ሰዎች ምታቂያቸው አሉ። አጠቃላይ ከተማውን በሙሉ ማለት ይችላለ። አሁን እኮ የሚታየው እንደ አጋጣሚ የእኛ የሰፋ ሆነ እንጂ ሁሉም ነው የወደመበት የኛ በእርግጥ ከሌሎቹ የባሰ ሁኗል። ጎልቶ የታየው የኛ ነው። ለምን ትልልቅም ሆቴሎች ናቸው። የተመተዋል እንጂ ሁሉም ተመተዋል። የነቋራ ሆቴል ተመተዋል። ሴንትራል፣ ብዙ ሆቴሎች አሉ የተመቱ፣ ትንንሽ ሆቴሎች ቡቲኮች፣ ደግሞ የተዘረፉም የተመቱም አሉ። የዛን ቀን ከባድ ነው። ይህን ይህ ነው አትለውም። ሁሉም ደርሶታል። ሸዊት፣ ይሄ አደጋ እንደሚመጣ አስቀድማችሁ አውቃችሁ ነበር? ለዚህ ተዘጋጅተሽ ነበር? አናውቅም። እንደኔ እንደ ራሴ አላቅም። ለምን የዛን ቀን ጠዋት በአምስት ቤተ ክርስቲያን አስቀድሰን ጠዋት ልጆች ወደ ቤት ለማድረስ ልጆችን ሄጄ ነበር። በሆቴል ነው ያለፍኩት። በስራ ቦታ አካባቢ ሁሉም ሰላም ነው ነበር። ልጆች ደውለው እንዲህ እየሆነ ነው፣ እንዲህ ነገር ተከስቷል፣ ተሰጥሯል አለ። ምንድን ነው ስላቸው፣ ኧረ እኛ የምናውቀው ነገር የለም ብለው ልጆቹም። የነበረው ሰራተኛ በሙሉ ቤቱን ጥሎ ጠፋ። ለምን እነሱም ሊመቱብን ሆኑ። ራሳችሁን ጠብቋል እንጂ ቀድማችሁ የምታውቁት ነገር የለም የለም። ስንት ሰራተኞች ነበሩች? አጠቃላይ የሆቴል ሰራተኛ ወደ መቶ አስራ አምስት እንደዚያ ይሆናል። ህዝቡ ምን ይላችኋል? እስካሁን ሰዓት ድረስ እየደወለ ማጽናኛን ነው እየሰጠን ያለው። አይዛችሁ ምንም ይሄ ነገር ታስቦም ፈልጎም የተፈጠረ ነገር አይደለም። አብረን የበላን የጠጣን ሰው እንደዚህ አላደረገም። የታወቀ ነው። እኛም በዛን ሰዓት ሲወራወሩ የነበሩ ስናያቸው እንደነበረ ናቸው። ማትናቸው ነው። ከምን እንደመጡም ከዚህ መጡ አይባልም የጎንደር ነዋሪም አይደለም ነው የምለው። እኔ ለምን የጎንደር ነዋሪ ሁሉ ከኔ ጋር በጣም ጥሩ ፍቅር አለን፣ እህት እንደ ወንድም ሆነን ነው አብረን የምንሰራው። ሳልፎም እንኳን በመንገድ ከሰላምታም ያለፈ ጥሩ ፍቅር ነበረ። እና ያኔ ስናየው የጎንደር ሰው አይደለም ባይነኝ ነው። ለምን አውቀዋለሁ፣ ሁሉንም በፍቅር ነው የምንተዋወቀው። የጎንደር ሰው አሁንም መጽናኛ ነው እየሰጠኝ ያለ እስካሁን ሰዓት፣ አይዟችሁ፣ እንዲህ አይደለም ተፈልጎም አይደለም ከየት መጥተው እንደዚህ እንዳደረጉ የጎንደር ስምን እያጠፉብን ነው ያሉ። እንዲህ ያደረጉ ሰዎች የጎንደር ገጽታ አይደለም፣ የጎንደር ስምን እያስጠፉብን ነው ያሉ። አፍረናል እንዲህ በመሆኑ እያሉ መዝናኛ እየሰጡን ነው ያሉ። አቶ ተስፋይ በላይ እንዲህ እንደሚደርስባችሁ እንዲህ እንደሚመጣ የምታውቁት ነገር ነበር? ረ ምንም አልነበረም። በእውነቱ እኔ ጎንደር ከዛ ከተወለዱበት ከትግራይ የበለጠ አርጌ ነው ማ አስተሳሰባቸው ከዚያ ለህብረተሰቡ በፈጠር ስለ ሰራተኛ መሆን የሚያደንቁ ሞራል የሚሰጡ አካባቢ አሉ ብቻ ነው ማውቀውኒ እንጂ ይሄን ይመጣል ምንም አላወቁም። ያወቁት ነገር የለም። በወቅቱ ያኔ ግርግር በነበረበት ጊዜ ቪኦኤ ያነጋገራቸው ስለወደመው ወደመው ንብረትና ስለ ወደመው ሆቴል ሲናገሩ ምን ብለው ነበር? እነዚህ የሆቴል ባለቤቶች ወይም ደግሞ እነዚህ ሆቴሎች ደህንነት መጥተው የሚያርፉባቸው ባለቤቶች ደግሞ የመንግስት ሰላዮች ናቸው የወልቃይት ህዝብ የማንነት ጥያቄ ባነሳ ጊዜም እንቅፋት እየሆኑ የነበሩ ሰዎች ናቸው። በተደጋጋሚ ማስጠንቀቂያ ተሰጥቷቸው ያልተቀበሉ ናቸው የሚል አስተያየት ሰጥተው ነበር። እርስዎ በእርግጥ የመንግስት ሰላይ ነዎት? አቶ ተስፋዬ በላይ እንዳሉት ቢሆን ኖረማ ቤት እንደዚህ አይዘረፍም ነበር። ሰላይ ቢሆንማ መከላከያ ይኖረኝ ነበር። ፋጡቅ ጠብቅ ነበር። እኔ ግን ያለ ስራሉ የማውቀው ነገር የለኝም። ለክነት አይቶ ሰርቶ ለምን ይበላ ብሎ ቀናተኛ ሆኖ ለብ ነው ነው። ይሄ ዝም ብሎ ስም ማጥፋት እኔ ለማጥፋት የተደረገ ነው፣ እንጂ መሳሪያ ያለው ሰው እንኳን አልተደፈረም። እኔ ግን ከስራ ውጭ ሌላ ምንም ነገር ስለማላውቅ ያው ሆነ ብለው እንዳለ ንብረቴን ዘርፈውታል። የፈለጉትን ስራ ሰርተዋል። ምን ላደርግ ምንም አሁንም መንግስት እንደገና አይቶ ለሲንድ ሴታይ ምን እንደሚያረገ ነው የምጠብቅ እንጂ ሰላይ የሚባለው ነገር እኔ የማውቀው ነገር የለም። ወይዘሮ ሸዊት አንቺስ በዚህ መልኩ የቀረበውን አስተያየት እንዴት ነው የምታዩ? አንቺ የመንግስት ሰላይ ነሽ። እኔ በዚህ ላይ በጣም ነማዝ ነው፣ በጣም በጣም ነማዝ ነው። ለምን እኛ የመንግስት ሰላይ አይደለንም። የጎንደር ከተማ አኒ ነጋዴ ነዋሪ፣ ነጋዴ እንጂ የመንግስት ሰላይ አይደለንም። ይሄ ማንንም ያውቀዋል። ማንንም እንዲህ የሚሉት አውቀው ስም ለማጥፋት ሊሆን ይችላል፣ አላውቅም እንጂ በተአምር ማንም ያውቃል። ለራሴ ለፖለቲካም ማውቀው ነገርም የለኝ። ተርቼ ከመብላት ውጭ ልጆቼን ከማሳደግ ውጭ ማውቀው የለም። ስለ ፖለቲካ ይህን የሚሉትን ነገር ስህተት ነው። ውለው አድረው ነገ ጠዋት ይደርሱበታል። እነሱ ራሳቸው እንዲህ ያሉትን ያፍራሉ፣ ይደርሱበታል። አሳፋሪ ነው። አሁን እያሉት ያሉ አሳፋሪ ነው። አሁን ብዙ ንብረት ወድሞባችኋል። የመንግስት አካላት ስለዚህ ጉዳይ አነጋገሯችሁ ያሏችሁ ነገር አለ? ለወደፊቱስ ደህንነት ይሰማችኋል? አግኝተውናል። የከተማ ከንቲባችንም የክልልም ከሁሉም መጡ አነጋግረውናል። ምንም ችግር እንደሌለ ታስቦበትና ሆነ እንዳልሆነ ድንገተኛ እንደሆነ አጥናንተውናል። ምንም ችግር የለም ለወደፊት ምንም ችግር የለም ብለውናል። የወደማባችሁ ንብረቶች በውጭ ደረጃ የያዙትና ችግር የለም ብለውናል። ለወደፊት ውስጥ ደህንነቴ አስተማማኝ ነው ብለሽ ታስቢያለሽ? አቶ ተስፋዬ እኔ ያው ስልክ ደውላ ባለቤቴ መጥተው የቀበሌ ፖሊስ አይዛችሁ ብለው ብለውኛል ብላኛለች ከዛ በኋላ ደግሞ የከተማ መስተዳደሮችን የክልልም መጥተው ጠይቀውናል አይዛችሁ ብለውናል ብላ ነግራኛለች እና የጠፋችሁ ንብረት ደግሞ በዝርዝር መዝግቡ ብለውናል ብለው እየመዘገቡ ነው ያሉ አሁን ግን እንደ ድሮው ደህንነት ይሰማዎታል በኋላ ነው የሚታወቀው ለምን እኔ የሚገርማችሁ ነገር ልጅ ይዞ ነው ወደ በረሃ የሄድኩ ልጁ ከመንገድ ሙተዋል። እሱ ሸፍተዋል ተብሎ ነው የሚወራ። እዛ አካባቢ አሉባልታዎች አሉ። እንደዚህ የመሰለ ነገር ነው ያለ። ህዝብ ግን እሪ እያለ ነው። በሙሉ የጎንደር ህዝብ እየደወለልኝ፣ አይዞ፣ ሀቁን ቀስ ብሎ ይወጣል፣ አይዞ አንተ አታስብ፣ አትጨነቅ ብሎ ሞራል እየሰጠኝ ነው ያለ የጎንደር ህዝብ። እንግዲህ እንደ ህዝብ ከሆነ እንደ ህዝብ ከሆነ መንግስቱ እንግዲህ ሞረም እንችላለን። መንግስቱ ግን ካልጠነከረ የህዝቡን ሁኔታ አስቦ እኔ በጥንካሬ ሀገሩን ካልጠበቀ እንደምን እስከምሆን እስከመሆን ህይወት የስከምጣ ባህሉ እኖር አልችልም። መንግስቱ ግን እንደ ህዝቡ አሁን ሞራል እንደሚሰጠን ከሆነ ጠንክሮ ከተማው ጠንክሮ ካስተካከለው እኖራለሁ። ሀገሬ ነው ኢትዮጵያ ነው። እንደዛ ካልጠነከረ ግን ያው እንዴት ብለህ ያው መሸሽ ነው እንጂ ምን መኖር ይባላል ብለህ ነው። ጥሩ። አቶ ተስፋይ በላይ እና ወይዘሮ ሰዊት አባዴ፣ የጎንደር ከተማ ውስጥ የሆቴል ባለቤቶች፣ የደረሰባችሁ የንብረት ውድመት አዝናለሁ። ለሰጣችሁኝም ቃለ መጠይቅ አመሰግናለሁ። እናመሰግናለን ገብሬ፣ እኛም እናመሰግናለን።